SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትራሊያውያን ለኮቪድ-19 ክትባት እስከሚገኝ ድረስ በማኅበራዊ ርቀትና ሥነ ንጽሕና አጠባበቃቸው እንዲቀጥሉ ተመከረ። ሁለት ሚሊዮናል አውስትራሊያውያን በ24 ሰዓታት ውስጥ የኮቪድ ሴፍ አፕን ሞባይላቸው ላይ ጫኑ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አውስትራሊያውያን የኮሮና ቫይረስ ወረርሽኝ መዛመት ቢያበቃም እንኳ ባሕሪያቸውን በዘላቂነት ሊለውጡ እንደሚገባ እየተመከረ ነው። በኮቪድ-19 አዲስ የተያዙ ሰዎች ቁጥር በየዕለቱ እያሽቆለቆለ በመሄዱ አንዳንድ ገደቦች ለቀቅ እያሉ ነው። ይሁንና የአውስትራሊያ ዋና የጤና ኃላፊ ፕሮፌሰር ብሬንደን መርፊ ለቫይረሱ ክትባት እስከሚገኝልን ድረስ አውስትራሊያውያን ማኅበራዊ ርቀትንና ሥነ ንጽሕናን በመጠበቁ እንዲዘልቁ ሲሳስቡ፣ ከአንድ ሰርግ 35 ሰዎች በወረርሽኙ መያዛቸውን ተመልክተናል። በጣሙን ተዛማች ነው። አንድ ሰው በጣሙን በቫይረሱ ይጠቃ ካለ እኛ ልዕለ አስተላላፊ የምንለው እንዲያ ያለ ሰው አያሌ ሰዎችን በአጭር ጊዜ ውስጥ ሊበክል ይችላል። ለዚያም ነው ምንም እንኳ ዝቅተኛ የቫይረስ ተጠቂዎች ቁጥር ቢኖረንም ማኅበራዊ ርቀትን ጠብቀን መቀጠል አለብን የምንለው፣ ብለዋል። እስከ ዛሬ ከቀትር በኋላ አውስትራሊያ ውስጥ 6720 ሰዎች በኮሮና ቫይረስ የተያዙ ሲሆን 83ቱ ሕይወታቸውን አጥተዋል። 5586 አገግመዋል። 517 ሺህ የቫይረስ ምርመራዎችም ተከናውነዋል። የፌዴራል መንግሥቱ በኮሮና ቫይረስ የተያዙ ሰዎችን ንክኪ የሚጠቁመው ኮቪድ ሴይፍ አፕን ከእንግሊዝኛ ባሻገር በሌሎች ቋንቋዎችም ጠቀሜታ ላይ እንዲውል እቅድ እንዳለው አስታወቀ። በሞባይል ስልኮች ላይ የሚጫነው አፕ ከአንድ ነጥብ አምስት ሜትር ርቀት ውስጥ ለ15 ደቂቃዎች ያህል ተቀራርበው ያሉ ሰዎችን በብሉቱዝ አማካኝነት መዝግቦ ይይዛል። ተጠቃሚው በኮሮና ቫይረስ ከተያዘ ስልኩ አፕ ላይ ተመዝግቦ ያለውን ዳታ የጤና ባለሥልጣናት እንዲጠቀሙበት ፈቃዱ ይጠየቃል። ጥብቅ የመድብለ ባህል ጉዳዮች ሚኒስትር አልንታዥ። አፑን በተለያዩ ቋንቋዎች ጥቅም ላይ ለማዋል የፌዴራል መንግስቱ እቅድ እንዳለው ጠቁመው ስለ ጠቀሜታውም ሲናገሩ እንደ ግለሰብ ደህንነቶን ያስጠብቃል። በኮሮና ቫይረስ ከተያዘ ግለሰብ ጋር ተቀራርበው ባሉበት ወቅት ጥቆማ ይሰጦታል። በዚያም ሳቢያ ምናልባትም ቀደም ብለው ሕክምና እንዲያገኙ ያስችሎታል። በኮሮና ቫይረስ ከተያዘ ሰው ጋር ንክኪ ወይም ቅርበት ማድረጎን በመረዳቶ ወደ ሌሎች ላለማዛመት ራሱን ለሁለት ሳምንታት ወሸባ እንዲያስገቡ ስለሚያስችሎት የማህበረሰቡ ደህንነት እንዲጠበቅ ያግዛል፣ በማለት ተናግረዋል። ትናንት እሁድ አመሻሹ ላይ ስራ ላይ የዋለው ኮቪድ ሴፋ እስካሁን ድረስ ሁለት ሚሊዮን ያህል አውስትራሊያውያን ዳውንሎድ አድርገዋል። በሰሜናዊ ምዕራብ ታዝማኒያ የኮቪድ-19 ወረርሽኝ መስፋፋት አንዱ አስባብ የጤና ሠራተኞች የታደሙበት ህገወጥ ፓርቲ ነው ተብሎ የተነገረው እውነት አልባ መሆኑን የፖሊስ ምርመራ ውጤት አስታወቀ። ለምርመራው መነሻ የሆነው የአውስትሬልያ ዋና የጤና ኃላፊ ፕሮፌሰር ብሬንደን ማርፊ ለኒውዚላንድ የፓርላማ ስሚ ወቅት ለሰሜናዊ ምዕራብ ታዝማኒያ የቫይረሱ መስፋፋት አንዱ ምክንያት የሕክምና ሠራተኞች ደንብ የተላለፈ ፓርቲ ላይ ታደመዋል መባሉን መናገራቸውን ተከትሎ ነው የታዝማኒያ ፖሊስ ባካሄደው ምርመራ በጤና ኃላፊው የተጠቆመው ደንብን የተላለፈ የጤና ሠራተኞች ፓርቲ ከቶንም አለመከናወኑን ይፋ አድርጓል። ታዝማኒያ ውስጥ በኮሮና ቫይረስ ሳቢያ ሕይወታቸውን ካጡት 11 ግለሰቦች ውስጥ አስሩ ለሞት የተዳረጉትና አብዛኛዎቹም በቫይረሱ የተያዙት ከሰሜናዊ ምዕራብ ታዝማኒያ ነው።